የኢትዮጵያ መንግስት ትናንት ጋዜጠኛ እስክንድር ነጋንና የተቃዋሚ የፖለቲካ ፓርቲ መሪ የሆኑትን አቶ አንዱዓለም አራጌን ጨምሮ 746 የፖለቲካ እስረኞችን ለመፍታት መወሰኑን ብዙዎች በአዎንታ ተቀብለውታል። የኢትዮጵያ መንግስት ባለፉት ሶስት ዓመታት በተከታታይ የተነሳበትን ህዝባዊ ተቃውሞ ተከትሎ ከአንድ ወር በፊት የፖለቲካ እስረኞችን በመፍታት የፖለቲካ ምህዳሩን ለማስፋት የወሰነ መሆኑን ማስታወቁ የሚታወስ ሲሆን ከሁለት ሳምንታት በፊት የኦሮሞ ኮንግሬስ ፓርቲን መሪ ዶክተር መራራ ጉዲናን ጨምሮ ከ6 ሺ በላይ እስረኞችን ከእስር ለቋል። ይሁን እንጂ ከዶክተር መራራ በስተቀር ብዙዎቹ በእስር ላይ የሚገኙ ፖለቲከኞችና ጋዜጠኞች ያልተለቀቁ በመሆናቸውና ይልቁንም በርካታ ወጣቶች በተለያዩ የአገሪቱ ክፍሎች አሁንም እየታሰሩ መሆናቸው የመንግስትን እስረኞችን እፈታለው መግለጫ ብዙዎች እንዲጠራጠሩት አድርጓል። በአሁኑ ወቅት እንዲፈቱ ከተወሰነላቸው እስረኞች መካከል 417 በሽብርና የአገር ክህደት ወንጀሎች ተከሰው የተፈረደባቸውና ሌሎቹ 329ዎች ደግሞ እንደዚሁ በልዩ ልዩ የሽብር ወንጀሎች ተከሰው ጉዳያቸው እየታየ ያሉ ነበሩ። ትናንት በተገለጸው ውሳኔ የተፈረደባቸው፣ በምረት ጉዳያቸው እየታየ ያሉት ደግሞ ክሳቸው እንዲቋረጡ ሆኖ እንዲፈቱ የተወሰነ መሆኑ የተገለጸ ሲሆን፣ እርምጃው መንግስት ወስደዋለሁ ያለውን የለውጥ እርምጃ ከልብ እየተገበረ ይሆን የሚል ተስፋ አዘል ጥያቄ ያስነስቷል። እንዲፈቱ ከተወሰነላቸው እስረኞች መካከል በአመጽና በሽብር ክስ 18 ዓመት ተፈርዶበት ላለፉት ስድስት ዓመታት በእስር ላይ የቆየውን ጋዜጠኛ እስክንድር ነጋንና እንደዚሁ በአገር ክደትና ሽብር ክስ የዕድሜ ልክ እስራት ተፈርዶበት የነበረውን የአንድነት ለዲሞክራሲና ፍትህ ፓርቲ ምክትል ሊቀመንበር አቶ አንዱአለም አራጌን ማካተቱ ውሳኔውን በዓለም አቀፉ ማህበረሰብ ዘንድ ጭምር ትኩረት እንዲያገኝ አድርጎታል። የሰብአዊ መብት ድርጅቶችና የአውሮፓ ህብረት የኢትዮጵያ መንግስት በሽብርና ክህደት ክስ ያሰራቸውን ሰዎች የህሊና እስረኞች ናቸው በማለት እንዲፈቱ ደጋግመው ሲጠይቁ መቆየታቸው አይዘነጋም። የአውሮፓ ህብረት ቃል አቀባይ ወይዘሪት ካትሪን ሬ ትናንት መንግስት የሰጠውን ውሳኔ ተከትሎ ለዶችቬሌ በሰጡት አስተያየት ባለፉት ጥቂት ሳምንታት ጋዜጠኛ እስክንድር ነጋንና የተቃዋሚ ፓርቲ መሪ የሆኑትን አቶ አንዱአለም አራጌን ጨምሮ በሺህ የሚቆጠሩ እስረኞች እንዲፈቱ መወሰኑ አንድ አዎንታዊ እርምጃ ነው በማለት ውሳኔውን አወድሰውታል። የመንግሥትን ውሳኔ እንደ ኒውዮርክ ታይምስ የመሳሰሉ ታዋቂ ዓለም አቀፍ ጋዜጦችም ተቀባብለው ዘግበውታል። ፋይናንሻል ታይምስ የተሰኘው ጋዜጣ በበኩሉ ውሳኔውን ባለፉት 21 ዓመታት በስልጣን ላይ የቆየው የኢህአዴግ አገዛዝ የዴሞክራሲ ምህዳሩን ለማስፋት ለገባው ቃል አንድ እርምጃ ሊባል የሚችል ነው ብሎታል። ጋዜጣው አያይዞም እርምጃው ባለፉት ዓመታት የተነሱትን ህዝባዊ ተቃውሞዎች በኃይል መጨፍለቅ አለመቻሉንም እውቅና የሰጠ ነው ሲል ጽፎ አስነብቧል። የሰብአዊ መብትና የጋዜጠኞች ድርጅቶች በየበኩላቸው ሰዎቹ ቀድሞውንም ቢሆን አንድም ቀን መታሰር ያልነበረባቸው ናቸው በማለት አሁን መፈታታቸውን ግን አወድሰዋል። መንግስት አሁንም ሰላማዊ ተቃዋሚዎችን በገፍ ማሰሩን በማቆም የዜጎቹን መብት የመጠበቅና የማስጠበቅ ኃላፊነቱን መወጣት እንዳለበትም ድርጅቶቹ ዛሬም አሳስበዋል። የአውሮፓ ህብረት ቃል አቀባይ ወይዘሪት ካትሪን ሬይ በሰጡት አስተያየትም በተቃዋሚዎች የሚነሱ ጥያቄዎች በውይይት መፈታት እንዳለባቸው ነው ያሳሰቡት። የፖለቲካ እስረኞችን ከመፍታቱ ጎን ለጎን የተቃዋሚ ሰልፈኞች የሚያነሷቸው ጥያቄዎችና የሚያሰሟቸው የቁጣ ድምጾች ከተቃዋሚ የፖለቲካ ድርጅቶችና ሲቪል ማህበራት ጋር በውይይት መፈታት ይኖርባቸዋል ብለን እናምናለን ብለዋል። an inclusive dialogue with the opposition and all components of the civil society. የፖለቲካ ተንታኞችና ታዛቢዎችም የኢትዮጵያ መንግስት አሁንም በአንዳንድ አካባቢዎች በተለይም በሰሜን ወሎ በርካታ የሰላማዊ ሰዎች እስር የሚፈጽም መሆኑን በመጥቀስ መንግስት የጀመረውን የለውጥ እርምጃ በማፋጠን እስረኞችን በሙሉ እንዲፈታና ተጨባጭ የፖለቲካ ማሻሻያ ፕሮግራሞችን በመተግበር አገሪቱ ከገባችበት የፖለቲካ ቀውስ እንድትወጣ ማድረግ አለበት በማለት ያሳስባሉ። ገበያው ንጉሴ La Dolce Radio Brasil